በኢትዮጵያ አሁንም እየቀጠለ ካለው ጦርነት ጋር ተያይዞ የአሜሪካ መንግስት በግጭቱ ተሳታፊ ኃይሎች ላይ ማዕቀብ ለመጣል በፕሬዚዳንት ባይደን የተላለፈው ትዕዛዝ ከትግራይ የተለያዩ የፖለቲካ ኃይሎች ድጋፍ አግኝቷል። በህወሓት የሚመራው የትግራይ ክልላዊ መንግስት ትናንት ባሰራጨው መግለጫ የአሜሪካ መንግስት እርምጃ እንደሚደግፍና ለተግባራዊነቱም ተባባሪ መሆኑ አስታውቋል። የአሜሪካው ፕሬዚደንት ጆ ባይደንና በአጠቃላይ የአሜሪካ መንግስት የኢትዮጵያ ወቅታዊ የፖለቲካ ችግሮች፣ በተለይ ደግሞ የትግራይ ላይ ጦርነት በውይይት መቋጫ እንዲያገኝ እያደርጉት ያለው ጥረት እንደሚገነዘብና እንደሚያድንቅ የሚገልጸው ይህ መግለጫ የትግራይ ጦርነት እንዲቆም የአሜሪካ መንግስት ከሌሎች ዓለም አቀፋዊ ተቋማት ጋር በጋራ የሰላም ውይይት እንዲመራ በህወሀት የሚመራው የትግራይ ክልላዊ መንግስት ግብዣ ማቅረቡ በክልሉ መንግስት ሚዲያዎች በኩል ተገልጿል። ጦርነቱ የበርካታ ሀገራት ተሳትፎ እንዳለው ያነሳው መግለጫው አፋጣኝ መፍትሄ ካልተበጀለት ከውስጣዊ ሰብአዊ ቀውስ በተጨማሪ ቀጠናዊ አደጋውም የከፋ ይሆናል ብለዋል። ከዚህ በተጨማሪ በአሜሪካ መንግስት እርምጃ ዙሪያ ከተለያዩ የፖለቲካ ፓርቲዎችም አስቲቶችን ጠይቀናል። የተቃዋሚ ፓርቲ አረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ የአሜሪካ መንግስት ውሳኔ በአውንታ ይቀበሉታል። አሜሪካ ግጭቱ እንዲቆም የምታደርገው ጫና ከሉዓላዊነት ጋር አያይዞ ማቅረብ ደግሞ ተቀባይነት የሌለው ሀሳብ ነው ይላሉ። አቶ አምዶም ገብረስላሴ የዓለም ማህበረሰብም የአሜሪካ መንግስትም በጣም ዘግቷል ብለው። ምክንያቱም ይሄ ውሳኔ የተወሰነው ሰዎች በረሃብ ምክንያት በብዛት መሞት በጀመሩበት ጊዜ ነው። ቀደም ብሎ ቢጀመር የነዚህ ሰዎች ህይወት መታደግ ይቻል ይኖራል። ይሄ ጉዳይ ሰለማዊ እልባት መደረግ አለበት ተብሎ የአሜሪካ መንግስት ይህን ሀሳብ ወይም ማቅረብ ማቅረቡ እኔ ደግፈዋለሁ። ምክንያቱም ሰለማዊ መፍትሄ ነው ብቸኛ መፍትሄ ለዚህ ችግር የሚሆነው ና ይሄ ከሉዓላዊነት ጋር ማያያዝ የህብረተሰቡን ችግር ግምት ውስጥ አለማስገባት ነው ነው የሚል ሀሳብ ነው ያለች። ኢትዮጵያ ሉዓላዊነቷ ከተደፈረ ቆይተዋል። ችግሮቿ ራሷን መፍታት አልቻለችም። የሀገራችን መሬት እስካሁን በኤርትራ መንግስት ወረራ ስር ነው ያለው። ሶማሊያ ተሳትፋለች፣ ኢሚሬትስ ተሳትፋለች፣ አሁንም ትርኩ እየተሳተፈች ነው ና ኢትዮጵያ እንደ ሉዓላዊ ሀገር ናት ለማለት አያስደፍርም ይሄ እልቂቱ ለመከላከል የሚደረገው የዓለም ማህበረሰብ ተጽዕኖ ከሉዓላዊነት ጋር የሚያዝ ነገር አይደለም። ሰብአዊነት ይቀድማል ከሁሉም በላይ። ሌላው ያነጋገርናቸው የትግራይ ነጻነት ፓርቲ ህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ የአሜሪካ መንግስት ውሳኔ በአጠቃላይ ደግሞ የዓለም አቀፍ ማህበረሰቡ ተደጋጋሚ ግፊት የዘገየ ካልሆነ ውጪ በአዎንታ የሚታይ ብለውታል። የአሜሪካ መንግስት አደረገው እየተባለ ያለው ነገር አሁን እንደውም የዘገየ ካለመሆኑ በስተቀር ሌላ በአዎንታዊ መልኩ ሊታይ የሚገባ ጉዳይ ነው። በትግራይ እየተፈጸመ የነበረ ነገር በተደጋጋሚ ስንገልጽ ቆይተናል። የጄኖሳይድ ተግባር ነበር ሲፈጸም የነበረው። አሁንም አላቆመም። ይሄ ነገር ነጻ ባልወጡ አካባቢዎች፣ የትግራይ አካባቢዎች በጣም በከፋ መልኩ ተጠናክሮ ቀጥሏል። ዋናው መፍትሄው የራሳችን የእኛ ጥንካሬና አንድነት ነው። በራሳችን ነው ነጻ የምንወጣው። ነገር ግን ዓለም ማቅረብ የምትችለው የሰብዓዊ እርዳታ እንዲኖር ማደራደርም ከተቻለ ድርድር እንዲደረግ ከእልቂት እንድንድን የህዝብ ለህዝብ ጦርነት ሆኖ ከእልቂት እንድንድን ለማድረግ ከቻለ ደግሞም ተጽዕኖ እንደሚኖረው ምንም ጥርጥር የለውም። በአዎንታዊ መልኩ የሚታይና ጥሩ ነው ብዬ የምወስደው ነው። በህወሓት የሚመራው የትግራይ ክልላዊ መንግስት በትናንትናው መግለጫው አሁንም በትግራይ ግዛት ውስጥ እንዳሉ የገለጻቸው የኤርትራ መንግስት ኃይሎች የአማራ ክልል መንግስት ኃይሎችና ሌሎች ከግዛቱ እንዲወጡ ሁሉም ወንጀል የፈጸሙ ኃይሎች ለፍርድ እንዲቀርቡ የጠየቀ ሲሆን በትግራይ ኃይሎች በግለሰቦች ይሁን ሌሎች አካላት ላይ የደረሰ ማንኛውም ጉዳት ካለም ለህግ ለማቅረብ ዝግጁ መሆኑን አንስቷል። ለዲደብልዩ ዘገባ ሚሊዮን ኃይለ ሥላሴ መቀለ።